የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እኔ ሁለት ልጆች ስላሉኝ እና እነሱን አማርኛ ማስተማር ስለምፈልግ በጣም በጉጉት ብዙ ጥያቄዎች ልጠይቅህ እፈልጋለሁ። እንዴት እንደተማርክ እናትና አባት እንዴት እንደጣሩበት በጣም ሳስበ እናትህን እና አባትህን ማደነቅ አለብኝ። በጣም የሚገርም ነው። በተለይ እንደዚህ አቀላጥፎ መናገር መቻሉ የሚገርም የአማርኛ እውቀት ነው ያለው ማፊው ትልቅ ነገር ነው እና እኔም ለራሴ በጣም ገርሞኛል እና ማወቅ እፈልጋለሁ እሱ ራስ እንዴት እንደተማረ እና እሱን ቢገልጽብኝ በጣም ደስ ይለኛል። ጠያቂው የሴንት ፖል ሚኔሶታ ክፍለ ግዛት ነዋሪ አሜሪካዊው ማቲው ኬን ነው። ተጠያቂው የኢትዮጵያ ተወላጅ ከሆኑ ወላጆቹ በዚህ በዩናይት ስቴትስ ተወልዶ ያደገው ነቢያት አክሌሉ ደምሴ ስለ አማርኛ ፍቅር፣ ስለ ኢትዮጵያ ባህልና መንገዶቻቸው ያወጉናል። የጋዜጠኛነት ሙያዬን ጭራሽ ብቶ ይህን ስራ አላገኘው ነበር። ግን በአንድ በኩል ትክክል በሬዲዮ ፕሮግራም እያዘጋጀው አለም አቅረቤ ወይም በሌላ ባሁን በተፈጠሩት በተለይም የዘመኑ ቴክኖሎጂ የፈጠራቸው የሚዲያ ፕላትፎርሞች አሉ። እነሱ ላይ ለማቅረብ አለመቻሌ ደግሞ በጣም ሪሊ ይጎዳኛል። በጣም እናፍቀዋለሁ። ከራዲዮ ጋዜጠኝነት ወደ ቴሌቪዥን፣ ከክፍል ኃላፊነት ወደ መምሪያ ስራ አስኪያጅነት፣ እናም በቅርቡ የአሜሪካ ድምፅ የአፍሪካ ክፍል ዲሬክተር ከሆነው ንጉሤ መንገሻ ቀድሞ ይታወቅበት በነበረው የብዕር ስሙ ደግሞ ጌታሁን ታምራት አዎ፣ ስለ ጋዜጠኝነት የሙያና የህይወት መንገዱ ለጀመርነው ወግ ዛሬ ቀጠሮ አክብሮ ብቅ ብሏል። ሌሎች ወጎችና ቅንብ ሽብሮችም ይዘናል። ጤና ይስጥልን። እንደምን ውላችሁ አምሽታችኋል፣ እንደምንሰነበታችሁ። ክቡራንና ክቡራት የፕሮግራማን ታዳሚዎች፣ የቴክኒክ አቀናባሪያችንን ቴሌላይም ባክን ይዘን የራዲዮ መጽሔት ፕሮግራም አዘጋጆች አሉላ ከበደና አዲሱ አበበ ከዛሬ እሁድ ታህሳስ 12 2007 ዓ ም የራዲዮ መጽሔት መሰናዶ ጋር ቀርበናል። የአንድ ሰዓት ቆይታችን ታዲያ እንደ ወትረው ሁሉ በሰዓቱ የዓለም ዜና ይጀምራል። መልካም ምሽት እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ሰሜን ኮሪያን መልሶ አሸባሪዎችን በሚደግፉ ሀገሮች ስም ዝርዝር ውስጥ ማስገባት ያስፈልግ እንደሆነ አሜሪካ እያጠናች ናት ብለዋል። በሶኒ ተንቀሳቃሽ ስዕሎች ላይ የተከፈተውን የሳይበር ጥቃት የፈጸመችው ሰሜን ኮሪያ ናት በሚል እምነት ነው ፕሬዚዳንቱ ይህን የተናገሩት። ፕሬዚዳንት ኦባማ ሲኤንኤን በተባለው የቴሌቪዥን ጣቢያ ሲናገሩ የሳይበር ጥቃቱ የጦርነት ተግባር አድርጊያ ላይም ይሁንና ብዙ ውድመት ያደረሰ ተግባር ነው ብለዋል። ሰሜን ኮሪያ በበኩሏ በሶኒ የሲኔማ ኩባንያ የኮምፒውተር መረብ ውስጥ ሰርጎ በመግባት ለተፈጸመው ውድመት ተጠያቂ አይደለሁም ብላለች። በኮምፒውተሩ መረብ ውስጥ ሰርገው የገቡት ሰዎች ሰላም ጠባቂዎች ነን ይላሉ። ዘኢንተርቪው ማለት ቃለመጠይቁ የተሰኘውን ፊልም ለማየት የሚሄድ ማንኛውም ሰው መራራ ዕጣ ይገጥመዋል ሲሉ ዝተዋል። ዘኢንተርቪው የተሰኘው ተንቀሳቃሽ ስዕል የአሜሪካ ማዕከላዊ የስለላ ድርጅት ሲአይኤ የሰሜን ኮሪያ መሪ ኪም ጆንግ ኡንን ለመግደል ሁለት ጋዜጠኞችን ሲቀጥር ያሳያል። ለቀልድ ያህል ነው ሲኒማው የተሠራው። ሶኒ በመጪው ሐሙስ አውሮጳውያን ገና ላይ ሊታይ የነበረውን ሲኒማ ሰርዟል። ፕሬዚደንት ኦባማ ሲኒማውን ላለማሳየት የተደረገውን ውሳኔ ባለፈው አርብ ነቅፈዋል። የሰሜን ኮሪያ ብሔራዊ የመከላከያ ኮሚሽን ሰርጎ ገቦቹ የት እንደሚኖሩ አላውቅም የሚል መግለጫ እንዳወጣ የሀገሪቱ የመንግስት ሚዲያ ዛሬ ዘግቧል። የኦባማ አስተዳደር ሲኒማውን በመስራት ውስጥ እንዳለበት ማስረጃ አለኝ፣ ሰሜን ኮሪያ የበኩሏን የምላሽ ዘመቻ ከፍታለች በማለት አስጠንቅቋል። ሰሜን ኮሪያ አያይዛም በኮምፒውተሩ ጥቃት እጄ እንደሌለበት በማስረጃ ማረጋገጥ እችላለሁ በጉዳዩ ላይ የጋራ ምርመራ እንድናካሄድ ያቀረብኩትን ጥሪ ዋሽንግተን የማትቀበል ከሆነ ከባድ ሁኔታ ይከተላል ስትልም ዝታለች። ቱኒዥያ ውስጥ ለመጀመሪያ ጊዜ በነጻ ምርጫ ላይ የተመሰረተ ፕሬዝደንት ለመምረጥ ድምፅ እየተሰጠ ነው። የዛሬው የማጣሪያ ምርጫ ሀገሪቱ ወደ ዲሞክራሲ ለመራመድ የምታደርገው ጥረት ትልቅ እርምጃ ተደርጎ ታይቷል። ከሶስት ዓመታት በፊት የአረብ ሀገሮች ንቅናቄ በተባለው ህዝባዊ መነሳሳት ለረጅም ጊዜ ይገዙ የነበሩት ዚን ኤል አቤድን ቤን አሊ ከስልጣን ከተወገዱ ወዲህ ዛሬ የተካሄደው ምርጫ የሀገሪቱ የሽግግር ሂደት የመጨረሻውን ደረጃ ያጠናቅቃል። በአረብ ሀገሮች ንቅናቄ ወቅት መሪዋን ከስልጣን ለማውረድ ቱኒዣ የመጀመሪያው ሀገር ነበረች። በሌሎች ሀገሮችም አመጾች እንዲካሄዱ ተምሳሌ ትሆናለች። የምርጫ ጣቢያዎች ከመከፈታቸው ጥቂት ሰዓታት በፊት ካሮዋን በተባለው ማዕከላዊ ክልል የምርጫ ወረቀቶችን ይጠብቁ የነበሩ ወታደሮች በታጠቁ ሰዎች ተኩስ ተከፈተባቸው። ከተኳሾቹ አንዱ እንደተገደለ ሶስት ደግሞ እንደተያዙ የሀገሪቱ የመከላከያ ሚኒስቴር ባለስልጣኖች ገልጸዋል። ለማጣሪያ ፕሬዝዳንታዊ ምርጫ የሚወዳደሩት በቀድሞዎቹ የሀገሪቱ መንግስታት ሚኒስትር የነበሩ የሰማኒያ ስምንት ዓመት ዕድሜ አዛውንት ቤጂ ሳይድ ኢሴፕሲና የሰብአዊ መብት ታጋይ የሆኑት የወቅቱ ጊዜያዊ ፕሬዚደንት ሞንሴቭ ማርዙኪ ናቸው። ቻይና ማዳጋስካር በሚገኘው የስኳር ፋብሪካዋ ላይ ባለፈው ሳምንት የተካሄደው ኃይል የታከለበት ተቃውሞ እንዳስደነገጣት ገልጻለች። በአንታናና ሪቦ ያለው የቻይና ኤምባሲ የቻይናን ንብረት የመጠበቅ ኃላፊነታቸውን አልተወጡም በማለት የሀገሪቱን ባለሥልጣኖች ነቅፏል። ሞሮንዳቫ በተባለችው ከተማ በሚገኘው የሱኳር ፋብሪካ በሰራተኞችና በፖሊሶች መካከል ባለፈው ሳምንት በተነሳው ግጭት ቢያንስ አራት ሰዎች ተገድለዋል። ለጊዜያዊ ሰራተኞች የተሻለ ኮንትራት እንዲኖር ነው ሰራተኞች የሚጠይቁት። የቻይና ኤምባሲ የሰራተኞች ጥያቄ ምክንያታዊ አይደለም ይላል። የማዳጋስካር ጠቅላይ ሚኒስትር ሮጀር ኮሎ በፋብሪካው የተነሳውን ችግር ለመፍታት እንደሚሞክሩ ቃል ገብተዋል። ቻይና የአፍሪካ ትልቋ የንግድ አጋር ናት። ሆኖም አንዳንዴ የሚፈጠሩት ከስራ ጋር የተያዙ ጠቦች ወደ ግጭት እንደሚያመሩ ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ዳግማዊ አልዓዛር ሞቼ ተቀብሬ ተበልቶ ተዝካሬ በዓለም ተረስቼ ሞቼ ተዘንግቼ ከመቃብሬ ላይ አንድ ዕለት ብቅ ብለሽ በፈካ ጨረቃ ውብ አበባ ይዘሽ እወድሃለውኝ ብትይ ጮክ ብለሽ አፈር አራግፌ መቃብር ፈንቅዬ እነሳለሽ ነበር ጠራሽኝ ወይ ብዬ

በቃሁ ስንቱ ነገር ይኸው ለዚህ በቃሁ ስንቱ ነገር Thank you. ለሁሉም ትብቃ ትልቅና ትዝታ፣ ለሁሉም ትብቃ ትልቅና ትዝታ። አንዳንዶች በግድ የለሽነት፣ ሌሎች ደግሞ ባላዋቂነት፣ ሌሎች ደግሞ በጥፋተኛነት ጭምር መጠየቅ ያለባቸው ሲሉ የገዛ ራስን ቋንቋና ባህል ለማሳነስ የፈቀዱ ያሏቸውን ይከሳሉ። ብዙዎች ዛሬ ከየትኛውም የዓለም ጫፍ ስለሚገኝ ባህልና ቋንቋ ለመማርና ለማወቅ እድል በፈቀደላቸው ጊዜ ተጣጥረው ለመማር በሚሹበት ዓለም አንዳንዶች አፍ የፈቱበትን ቋንቋና ያደጉበትን ባህል አሊያም ሁለተኛና ሦስተኛ ቋንቋቸው ሊሆን የሚገባውን የትኛውንም የአገራቸውን ቋንቋ ከመንገዳቸው ወጥተው ለማወቅ አይደለም ላለማወቅ የሚጥሩ ባለብዙ አንደበት መሆን መቻል እንደ ነውር የመማሩን ዕድል ለልጆቻቸው ሳይቀር የሚነፍጉ አብዛኛው ግለሰቦች ቢሆኑም እንደ ሥርዓትም መንገድ የሳተ አለ ሲሉ የሚያማርሩ ብዙዎች በመንግሥት መስሪያ ቤት ደረጃ በየትኛውም የአገሬው ቋንቋ በሚገባ አነጋገር ሊጠሩ የሚችሉና የሚታወቁትን ሳይቀር ኤጀንሲ፣ ትራንስፎርሜሽን፣ ኮንስታብል በሚሉ እንግዳ ቃላት ለጥቅም የዋለውን ቋንቋ ላልተማረ አርሶ አደር ለሕዝብ መንገሪያ ማድረግ ምኑ ይሆን አዋቂነት? የራስን ማጣጣልስ እንደምን ይሆን ስልጣኔ መሆኑ ሲሉ አገርን ይጠይቃሉ። በመግቢያችን ያስተዋወቅናቸው ሁለት ወጣቶች በተለይ ባለፉት ዓመታት ውስጥ ይበልጥ እየከፋ የመጣውንና በወጉ አንዱን መሆን ያልቻለ ቅይጥ ያነጋገር ዘይቤ አዘውታሪዎቹ ቆም ብለው ያስተውሉ፣ ለራሳቸው ሁለተኛ ዕድል ይሰጡ ዘንድ የሚጋብዙ ይመስላሉ። አማርኛ መናገርና ድንጋይ መወርወር የተከለከለ ነው የሚለውን የመሳሰሉ ባለፉት ዓመታት ውስጥ በአንዳንድ የሕፃናት ትምህርት ቤቶች እየታዩ የመጡ የተባሉ ጥቅሶች ከአላዋቂ ቧልትነት ያለፈ አደጋም ዞር ብለው እንዲያስቡ ሳግዙ አይቀሩም። አሁን የምሽቱ ቀዳሚ ቅንብር የእንግዶቻችንን ለዛ ያለው ወግ ዘና ብላችሁ ትከታተሉ ዘንድ ብቻ ሳይሆን በወጉ ጋባዥነት በያላችሁበት ትነጋገሩበት ጭምር ነው። እንግዶቻችን በመካከለኛው ምዕራብ ዩናይትድ ስቴትስ የሚኒሶታ ክፍለ ግዛት የሴንት ፖል ከተማ ነዋሪ የሆነው አሜሪካዊው ማቲው ኬንና በምስራቅ ዩናይትድ ስቴትስ የፔንስልቬንያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ የሆነውና የኢትዮጵያ ተወላጅ ከሆኑት ወላጆቹ እዚህ ዩናይትድ ስቴትስ ተወልዶ ያደገው ነቢያት አክሊሉ ደምሴ ናቸው። አሉላ አንተነህና ውይይቱን ያካሄድከው በዚሁ ወደ ወጋችሁ ትዘልቁ፣ አመሰግናለሁ። አዲሱ እንግዶቼ እርስ በርስ በሚጠያየቁበት በሚነጋገሩበት እንነሳ። እነሆ ቅንብሩ ነው። ሰላም ነ ማቴዎስ፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንደምን አለ ነቢያት? ሰላም ነኝ፣ ምንም አይደለም፣ እግዚአብሔር ይመስገን። እኔ ሁለት ልጆች ስላለኝ እና እነሱን አማርኛ ማስተማር ስለምፈልግ በጣም በጉጉት ብዙ ጥያቄዎች ልጠይቀ እፈልጋለሁ። እንዴት እንደ ተማርክ፣ እናትና አባት እንዴት እንደ ጣሩበት ሳስበዋል፣ እናትህን እና አባትህን ማድነቅ አለብኝ። ማቲው እንግዲህ እንደ ወላጅም ነው እየተመለከተ ያለው። ነቢያት ለሁሉም የማቲው ጥያቄ ነው። ቀዳሚው ከዚህ ቀደም የአማርኛ ችሎታህን መረዳት በሚያስችል ደረጃ ንግግርህን ሰምቷልና እዚህ ተወልደ አድገ ይህን የመሰለ አማርኛ ኬት አመጣሁ እያለ ነው። እስኪ ያስረዳን። እሺ፣ እርግጥ ነው ቤተሰቦቼ በጣም ገዛ አድርገዋል በእኔ ቋንቋ ማወቅ በተለይ ባህሉን በማወቅ ደረጃ ነው በብዛት የወላጆች ማስተዋጽኦ የነበረው። አማርኛ በደንብ መናገር የቻልኩት ትንሽ እያለሁ ተሰብስበን ከእህቴም ከእናትና ከአባቴም ጋር ኢትዮጵያ ሄደን ነበረ ለአንድ ወር ነበር የቆየ ነው። ቤተሰቦቼም ከአስራ ሰባት አመት ቆይታ በኋላ ነበረ የሄዱት ደሮፓን አቆጣጠር በሰባ አንድ በሰባ ሁለት ቀደማ እንደዚህ ነው ወደ አሜሪካ የመጡት እና እኔ የሰባት አመት ልጅ እንደዚህ እያለሁ ነው የሄድ ነው አዲስ አበባ ለአንድ ወር ቆየን። ከዛ ተመለስን። ከዛ በአመቱ ደግሞ ከእህቴ ጋር ትምህርት ተዘጋ በኋላ በጋ እረፍት ጊዜያችን እዛ ለሁለት ወር ሄደን ነበረ። ይበልጥ በደንበኛ ማንበብና መጻፍ የተማርኩት ከዛ በኋላ ስድስተኛ ክፍል እያለሁ ደሴ አያቶቼ እዛ ይኖሩ ስለነበረ አራት ወር ቆይቼ ነበር እነሱ ጋር። እና በደንበኛ ፊደሉን ሁሉ ማንበብ መጻፍ የተማርኩት ደሴ ባደረግኩት ቆይታ ጊዜ ነው። ከዛ ደግሞ እንደገና ስምንተኛ ክፍል ከጨረስኩኝ በኋላ ዘጠነኛ ክፍል በቃ ሁሉን ነገር ማወቅ በደንበኛ መናገር መቻል አለብኝ ብዬ ቅኔውም ሁሉ ሳይቀር መማር አለብኝ ብዬ አንድ አመት እንደገና አዲስ አበባ ቆይቼ ነበረ ዳግማዊ ምኒልክ ትምህርት ቤት ገበቼ እንደሞሉ ተምር ያለኝ እና በዛ ምክንያት ነው በደንብ አማርኛ ለማውራት የቻልኩት። እንዲህ ነው እንጂ መጠየቅ አሜሪካዊው እሱም አሜሪካዊ ነው። ሌላውን አሜሪካዊ ስለ አማርኛ ሲጠይቅ አዲሱ በጣም የሚያስገርም ነው። ቅኔ እስከመማር ድረስ የዘለቀበትን ነው የሚያነሳው። ምናልባት በመግቢያችን ላይ በመንደርደሪያችን ያነሳናቸውን ቁም ነገሮች ቀረብ አድርገን እንድንመረምር የሚጋብዝ ይመስለኛል። ለማንኛውም እስኪ ደግሞ ተራ ተለዋውጠው ማቲው ተጠያቂ ሲሆን ነቢያት ደግሞ የጠያቂነቱ መንበር ሲረከብ የሚባባሉትን እንስማ በጣም የሚገርም ነው በተለይ እንደዚህ አቀላጥፎ መናገር መቻሉ የሚገርም የአማርኛ እውቀት ነው ያለው ማቲው ትልቅ ነገር ነው እና እኔም ለራሴ በጣም ገርሞኛል ና ማወቅ እፈልጋለሁ ሱ ራስ እንዴት እንደተማረ ማቲው የትና እንዴት ተማርከ አማርኛ እዚህ ሴንት ፓል ነው የምኖረው፣ ግን መንታው ከተማ ሚኒያፖሊስ ነው የሚባለው እና ሚኒያፖሊስ ድሮ የዛሬ ስንት አመት አስራ አምስት አመት ይሆነዋል። አሁን ከአስራ አምስት አመት በፊት እዛ አንድ አፓርትማ ተከራይቼ እኖር ነበር ለሚኒያፖሊስም አዲስ ነበር እናትና አባቴ ወንድሜ ሁሉም ሺካጎ ነበር የሚኖሩት ሚኒያፖሊስና ሺካጎ ቅርብ ናቸው ግን ኢትዮጵያ ስታስበው ይራረቃሉ እና እዚህ ስለዚህ ቤተሰብ የለኝም ጓደኛም ብዙም የለኝም ሌላ ቦታ ተመሬ እዚህ ለስራ ነው የመጣሁትና አፓርታማ ቤት ሁሌ ወጥ ይሸት ነበር፣ እና እንደ ቀን በጉጉት አንድ ጎረቤቴን ጠየኩት፣ እስቲ ምንድን ነው የምትሰሩት አልኳቸው። ከዛ ጀምሮ ብዙ ነገር ሲጋብዘኝ እስከ ዛሬ ድረስ ብዙ የአማሪ ነገሮች አሉ ከኢትዮጵያ ባህል። ከዛ ጀምሮ በቃ ይህንን ቋንቋውን ባህሉን መልመድ አለብኝ አልኩ። በጣም ግሩም ነበሩ፣ ለእኔ ቤተሰብ ሆኑ፣ እንደ ወንድሞቼ እህቶቼ። እና በጣም ብዙ ነገር አብረን እናደርግ ነበር፣ እንረዳዳ ነበር። ek het eintlik አንድ አመት ጊዜ ብዙ አማርኛ ተማሪ ማቴዎ ቅኔ መቀኝ በሚቀጥለው በጊዜ ያናግረናል ብዬ ሰጋለሁ። አይቀርም እንዲያውም ምን ይላል አማርኛና እንግሊዝኛ ቀላቅለው መናገር ስለሚቀናቸው በተለይ እዚህ ሀገር ትክክል ሆኖ የሚገኝበትም ጊዜ አለ። የስራም ቋንቋ የምኖርበትም ህይወት በመኖሩ ታዲያ እሱ በፍጥነት አማርኛ ለመማር አዳግቶት እንደነበር እና በተቻለም በአማርኛ ብቻ እንዲያናግሩት ወደ መገፋፋ ማዘንበሉን ያጫውተናል። አልፎ አልፎ ቀላቅላለሁ ከሰው ጋር ስናገር። ግን አንድ ቀን ነው በቃ ይህን መተው አለባቸው ያልኳቸው አምና፣ እንደዚህ ያደረገናል አለ አለኝ፣ አንድ ጓደኛዬ። አምና ማለት ምን ማለት ነው አልኩት፣ በደንብ ከለመድኩ በኋላ እና ሳቀብኝ። እንደዚህ እየተናጋገርን አምና እንዴት አታውቅም አለ። አላውቀም አንተ አላስተማከኝ። አምና ማለት ላስት ዬር ማለት ነው። አንተ ላስትዬር ስለምትል ነው እንጂ አምና ብለህ አታውቅም። ያን ጊዜ ነው በቃ ይህንን ለእኔ ብላችሁ አቁሙ አልኳቸው። ግን በጣም አክራሪ አይደለሁም ብዙ ቃላቶች አሉ እንግሊዝኛ የሆኑት ግን፣ ለምሳሌ ላስት ር አምና ነው፣ ወይም ባለፈው አመት። ብዙ ቃላቶች አሉት። ግን ኮምፒውተር ለማስጠድ ትንሽ ስራ ይጠይቃል። ግን አምና አምና ነው ባለፈው አመት ባለፈው አመት ነው። እንደዚህ አይነት ቃል በአማርኛ መጠቀም ስለዚህ ሙሉ በሙሉ በአማርኛ እንዲነገርልህ ማድረግህ የበለጠ ቶሎ ቋንቋውን እንድትማርና እንድትለምድ ረዳ። አዎ ብዙ ጊዜ መጠይቅ ነበር ብን እና ይስቅብኝ ነበር። እንዴት ይጠይቀኛለ ይለኝ ነበር። እሺ ይሳቅብኝ ግን ይህንን ቃል አላውቀም። እኔ የምለው እንዴት ነው? ግን አፍን በደንብ እንደዚህ ማፍታታት የቻልከው ኢትዮጵያ ሄደህ ነው ወይም አፓርትማ ውስጥ ከጓደኞች ጋር እየተነጋገርክ ነው። በደንብ ቃላቶችን አሳክተን መናገር መቻል የሚያስገርም ነው። እናም እዚህ ሆነህ ነው የተማርከው ወይስ ኢትዮጵያ ሄደህ ነው በደንበኛ የተማርከው? እዚህ ሆኜ እንደውም አንድ አመት ተኩል ሳጠና ከጓደኛዎቼ ጋር ጊዜ ሳልፍ ነበር። ከዛ ለአንድ አመት ኢትዮጵያ ሄጄ ተመለስኩ። ከሶስት አራት አመት በኋላ እንደገና ኢትዮጵያ ሲሄድ ጓደኛዎቼ በቃ አሜሪካን አገር ሄደህ አማርኛህን የምታሻሽለው አለ ወይ? እዛ ሲሄድ እኔ እንጃ አልፎ አልፎ የሚያጨናንቁኝ ነገሮች ስላሉ በደምብ አልለምድም ነበር መሰለኝ። እዚህ ነው በቃ ኑሮ የተመቻችተው፣ ሁሉም ነገሮች የተመቻችተውልኝ፣ የምንለምደው እዚህ መሰለኝ። ምክንያቱም ቋንቋ ስትለምድ ተመችቶ ነው የምትለምደው እንጂ ከተጫናቅ አትለምደም። ሌላ የሚያሳስብ ነገር ካለ በጥሞና ለመከታተል ያዳግትህ ይችላል። ያው ግን ደግሞ በተመሳሳይም ማቴው፣ ወደ ቋንቋው ተናጋሪ አገር ስትሄድ በሄድክበት በዛ ቋንቋ ሊያናግርህ የሚችል ሰው ብዛቱ እንደ ነገር ብጠይቅ የማስገደዱ ባህሪ ስላለ እዛ ባህል ውስጥ ሲሆኑ የበለጠ ፈጥኖም የማወቅ እድል ይኖራል ተብሎ ይገምታል። ከዛስ አሁን ትዝ ያለኝ ነገር ለምሳሌ ስለ ቡና ማውራት፣ ስለ ታክሲ ለምሳሌ ሁሉ ጊዜ በሚኒባስ በታክሲ በባስ ሄድ ነበር እና ስለምዳለ አሁን ምን እንዳልኩ መጀመሪያ አላውቀም፣ ግን ልጁ አርሞኝ ተሻግሮ ወራጅ አለ አለኝ። እሺ ተሻግሮ ወራጅ አለ አልኩት እና እንደሱ አይነት ነገር የለመድኩት እዛ። አሁን ይህም እዚህ ተሻግሮ ወራጅ አለ ማለት የለም። ጓደኛ ድንገት በመኪና ከአንድ ቦታ ወደ ሌላ ሲወስድ አሻግርሀ አውርደኝ ካላልክ በቀር እንደ ታክሲው ደጋግመህ የምታገኘው እድል የለህም። የታክሲውን አጋጣሚ ህን ስታነሳ አማርኛ በመናገር ሰዎች የሚያዩት ነጭ አሜሪካዊ ቋንቋውን ማወቅ ብቻ ሳይሆን የቃላት ክምችትህ በጣም ትልቅ ነው። በየቀኑ ማንናገራቸውን እንግዳ የሆኑ ቃላት ሁሉ ትጠቀማለህ። ሰዎች አንተ አማርኛ መቻልህን ሲያዩ ሽዚህም ጭምር ምን ይሉሃል አልፎ አልፎ አትመስልም ይላል። አብዛኛው ሰው እያደንቆኛል በቃ ዋው እንዴ አንድ ጊዜ እዚህ ሻይ ቤት ሆኜ አንድ ጓደኛ ሰላም ስላት፣ ጓደኛዋ በሳቅ ሞተች። በቃ ምንም ማውራትም አልቻለችም። እና ይስቃሉ። በጥሩ ሁኔታ ይስቁብኛ፣ ሳይሆን ይስቃሉ። በቃ ሰው ይስቃል፣ ወይም እንደ ተዋናይ እንደ ትልቅ ኮከብ ሰው ይለኛል። እዚህ አካባቢ እዚህ ሚኒያፕልስ ፈረንጅ ባገኘ ትንሽ ስለ ኢትዮጵያ ወይም ስለ አማርኛ የሚያውቅ ፈረንጅ ያውቁኛል። ምክንያቱም ሰው ሁሉ የሚጠይቃቸው ማቲውን ታውቀዋለሁ ወይ? ብዙ ሰው ይቀበለኛል፣ ይጋብዘኛል። ጥሩ ነገር ነው ኑሮህን ቀለል ያደርጋል ከኢትዮጵያውያን ጋር ቋንቋውን በመናገር በሄድክበት የምትፈልገውን ነገር በቀላሉ እንድታገኝም ይረዳሃል አዎ በጣም እና አንዱ ነገር ያነሳሳኝ ይሄ ነው ምክንያቱም ስፓነሸኛ እናገራለሁ ስፓነሸኛ ከስፓነሸኛ ተናጋሪ ጋራ ስናገር እንደ ምን ይጠበስ አይነት ስሜት ነው የሚሉኝ። ነው ምን ይጠበስ እሺ፣ ሚፈልጋል አይነ ነገር ነው እና ወይ ወይ አትመስልም እና በዛው ያልቃል እና ምንም ወደፊት አያስኬደኝም። አዎ፣ ስለዚህ አማርኛ ማውራቴ ከሰው ጋር መጫወት እችላለሁ እና ብዙ የሚያስደስቱ እንትን ጨዋታዎች አግኝቻቸዋለሁ። በዚህ በጣም ግሩም ነው። ሌሎች ታሪኮችም እንደሚኖሩ እገምታለሁ። ታጫውተናለ። ነቢያት፣ ወደ አንተ ልመለስ ማቲው ስለ ምን ይጠበስ እየነገረን ነበር። እና አወቅ ምን ይደረግ ታውቀዋለህ፣ ቃሉን በደንብ እንጂ እንግዲህ ቃላት ይጠቀማል ማለት አንተስ፣ ብዙዎችን አታስገርምም? ኢትዮጵያዊ ትውልድ ያላቸው ወላጆች ቢኖሩህም ቀደም ብዬ በመግቢያው እንዳስተዋወቅኩት እየተወለድከውም ያደግከውም እዚህ በአሜሪካን ሀገር እንደመሆኑ አማርኛ መናገር ያልጠበቁት ይሆንባቸዋል። አማርኛ መናገር ብቻ ሳይሆን የምትናገርበት መንገድ ኢትዮጵያ ውስጥ ቋንቋውን እየተናገረ ካደገ ልጅ አይለይም። ዛሬ ዛሬ አልፎ አልፎ ያደጉበትን ቋንቋ የማይናገሩ ወጣቶችም ይገጥሙናል። ከዛ አንጻር ሰዎች ምን ይሉሃል ሲያገኙ የአማርኛ ችሎታህን ሲያዩ? አብዛኛው ሰዎች እንደውም በፍጹም አያምኑም። እዚህ መወለዴንም ለማመን የሚቸግራቸው ሰዎች አሉ። እንደውም አንዳንድ ሰዎች እንደምን ይዋሻል ይሄ ልጅ እንዴት እንዲህ አማርኛ እያዋራ እንዴት እዚህ እዚህ ልጅ አደጉ ይላል የሚሉ ሰዎች አጋጥሞኛል። ብዙ ሰዎች ያው ይገርማቸዋል። እንዴት ነው ወላጆች እንዴት አድርገው ቢያሳድጉ ነው እንደዚህ ቋንቋውንም ባህሉንም ለማወቅ የቻልከው የሚሉኝ አሉና በአግራሞት ነው አብዛኛው ሰው የሚያየኝ በአማርኛ ሳወራም እስኪ እዚህ አግራሞት ላይ በቅርቡ በዚህ በዩናይት ስቴትስ በነጭ ፖሊሶችና በጥቁሮች መካከል የተፈጠረውን ውዝግብ መነሻ በማድረግ በተለያዩ እንቅስቃሴዎች በሚካሄዱባቸው ጉዳይ ላይ ኢትዮጵያውያን፣ ይልቁንም ደግሞ እዚህ የተወለዱ ኢትዮጵያውያን አሜሪካውያን የሁለቱንም ባህል አቅፈው ያደጉ በጥቁርነታቸውም በአሜሪካዊነታቸውም ምን ይላሉ፣ እንዴት ይመለከታሉ በሚል ፕሮግራም በቅርቡ ጋብዘን ባወያየንበት ወቅት አንድ አድማጫችን አስተያየት ሰጥተዋል። እስኪ እዚህ ጋር ምናልባትም ለዚህ ፕሮግራምም መንደርደሪያነት ጭምር የሆነ የአድማጫችንን አስተያየት እንስማ እና እንመለስ ደስ ይለኛል። አሎ ቤዎች፣ እንደምናችሁ፣ ደህና ናችሁ? በፕሮግራማችሁ ሁለት ሁለት ኢትዮጵያን የሆኑ ወጣቶች አቅርባችሁ በአሜሪካ ውስጥ በቀለም እና በዘር ልዩነት ስለሚደረገው ውይይት አድርጋችኋል። እጅግ በጣም ጠቃሚ ውይይት ነበረ። በህዝቡ ላይም ነቢያት አክሊሉ ደምስቴ እና አይዳ ማርያም ተሳፈው ነበረ። በእውነት ስፈሳ የሆነ አስተያየት ሰጥተዋል። ቪኦችን በዚህ ፕሮግራማችሁ ይህን ስላቀረባችሁ ማመስገን እወዳለሁ። ከዛ የበለጠ ግን አንድ በጣም ስሜቴ የሳበ ነገር ገጥሞኛል። ይኸውም ነቢያት አክሊሉ ደምስቴ ነው። በአማርኛ የሚያደርገው ገለጻ የሚሰጠው አስተያየት በእውነት እዚህ ሀገር ተወልዶ አደገ ለማለት በፍጹም አያስደፍርም። ድንቅ ነበረ። ይሄን ምስጋና እንደው ለነቢያት ሊቀርብልኝ ደስ እላለሁ። እኔ ለነቢያት ብቻ አይደለም አሁን እዚህ ጋር በማይበት ጊዜ የዚህ አስተዋጽኦ የቤተሰቦቹን እጅ አለበት። ያልዘሩት አይበቅልም ነውና እና በጣም ድንቅ ነው። እንዲህ ያለ ልጆቻችን፣ የልጅ ልጆቻችን እዚህ ሀገር ወልዶ ያደጓሉ እና ይሄ ሚስጥር ምን እንደሆነ በምን አይነት ሁኔታ ይሄን ሊያዳብር እንደቻለ ብናውቅ ለሁላችንም ትልቅ ትምህርት ይሆናል።

ነቢያት እንደሰማኸው አድማጫችን፣ በፕሮግራሙ የተሰማቸውን አድናቆትና ስሜት ከገለጹ በኋላ ይልቁንም ያንተ አማርኛ እንዲህ አድርገው አቀላጥፎ መናገር ቅድም ማቴዎስ ያነሳ እንደነበረው ወላጆች ያደረጉትንም ትልቅ አስተዋጽኦ የሚሰጡትን ከበሬታ ገልጸው እስኪ ያጫውተ ብለው ነበር። ለአድማጭህ ለአድናቂ ምን ትላቸዋለህ? አ አዎ፣ ወላጆቼ በጣም ከፍተኛ ሚና ተጫውተዋል። በኔ ሀገር መውደድ፣ በኔ አማርኛ ማወቅ፣ ባህሉንም እንደዚህ ለማወቅ መቻሪ በጣም ከፍተኛ እገዛ ነው ያደረጉት ቅድም ስናገር እንደነበረው ስለ ኢትዮጵያ ያላቸው አመለካከት ትዝታ በጣም ደስ የሚል ነው እና ልጆች በነበርንበት ጊዜ እናቴ ሲያሳድጉን የምንሰማው በቃ በጣም ደስ የሚል ነገር ነው እና ማናቀውን አገር እንድናፍ እንድንወድ አድርገውናል። የምንሰማው ስለ ቤተሰብ ፍቅር ነው፣ ብዙ ጊዜ ስለ ጥሩ ነገር ነው የምንሰማው ስለ ኢትዮጵያና እኛም ሳናቀው ፍቅር እንዲያድርብን አድርገውናል እና በአግባቡ በደንብ ባህሉንም አውርሰውናል አስተምረውናል። በዚህ መልኩ ነው እኛም ከመጀመሪያው ጀምሮ ሀገራ ሀገራችንን እንድንወድ ያደረጉም ኢትዮጵያን በነበሩበት ጊዜ ሁለቱም ቤተሰቦች በተለይ አባቴም ዳግማዊ ምኒልክ ነው የተማረው። አስራ አንደኛም አስራ ሁለተኛም ክፍል እያሉ የተማሪዎች ካውንስል ፕሬዚዳንት ነበረ። እዚህም ሀገር ከመጣ በኋላ የሚያደርገውን ማህበራዊ ተሳትፎም አልቀነሰውም፣ ያው ቀጥሎበታል። እና ያደግነው በኢትዮጵያውያን ማህበረሰብ እቅፍ ውስጥ ነው ማለት ይችላለሁኝ። እና እሱ ሁሉ አስተዋጽኦ አድርጎልኛል የበለጠ ቋንቋውንም ባህሉንም ታሪኩንም እንዳውቅ እና እንደወድ ያደረገኝ የቤተሰቦቼ እጅ አለበት። በኢትዮጵያውያን እቅፍ ውስጥ ነው ያደግኩ ብልሃል። ከቤተሰቦች አሳልፈ ወደ ማህበረሰቡም ወስደኸዋል። አባትህ ማህበረ ግዩራን ዘረ ኢትዮጵያ የሚባለው የላቀ አስተዋጽኦ ያደረጉ ሰዎችን በየአመቱ የሚሸልም ማህበር ዋና ጸሐፊ ናቸው። በተለይ በኢትዮጵያ ባህልና ስርአቶች ውስጥ በኢትዮጵያውያን ማህበራዊ ህይወት ውስጥ የሚሳተፉም እንደመሆናቸው በኢትዮጵያውያን እቅፍ ውስጥ ነው ያደግኩት የሚለው አነጋገር የተለየ ዋጋው በአንተ የአማርኛ ክህሎትና የባህል እውቀት ውስጥ በጉልህ የሚታይ ይመስላል። ነቢያት በተለያዩ ጊዜያት ወደ ኢትዮጵያ የመጓዝ እድሎች እንደነበሩ አጫውተኸኛል። አንዳንድ የኢትዮጵያውያን የንግድ ቤቶችና የመስሪያ ቤቶች ስያሜ በባዕድ ቋንቋ መጠራት፣ አንዳንዶቹ የንግድ ቤቶች በዚህ በዩናይት ስቴትስ ያሉ ከተሞችና አንዳንድ የዚህ ሀገር ስያሜዎች ይዞ የሚሄድ ነገር ይታያል። በአንጻሩ ደግሞ በዚህ በዩናይት ስቴትስ የሚገኙ የኢትዮጵያውያን ንግድ ቤቶች እንደየመጡባቸው አካባቢዎችና እንደሚያውቁት የኢትዮጵያን ባህል የሚያጎሉ መጠሪያዎች በስፋት ትመለከታለህ። በተጨማሪ በመንግስት መስሪያ ቤቶች ውስጥ ሳይቀር አጠራሮች መሰረታቸው የአገሩን ቋንቋ የአገሩን ባህል ከማንጸባረቅ ይልቅ ወደ አድሎ ሲያዘነብሉ ይታያል። ብዙዎች የሚተቹት ነው። ና እ በንጽጽር የሚታይ ሁኔታች ላይ የአንተ ትዝብት ምን ይመስላል? አሁን ለዚህና ለቀሪው ጥያቄዎች ለዛ ካለው ቀሪው ወጋችን ጋር እንግዶቻችን ነቢያት አክሊሉ ደምሴና ማቲው ኬን በቀጣይ ፕሮግራማችን ይመለሳሉ። ለአሁኑ ግን ነቢያትና ማቲውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። So, I'm going to ከራዲዮ ጋዜጠኝነት ወደ ቴሌቪዥን፣ ከክፍል ኃላፊነት ወደ መምሪያ ሥራ አስኪያጅነት፣ እናም በመጨረሻ የአሜሪካ ድምፅ የአፍሪካ ክፍል ዲሬክተር ከሆነው ንጉሴ መንገሻ ብዙዎች አድማጮቹ በሚያውቁ ስሙም ጌታሁን ታምራት ጋር በቀደሙ የራዲዮ መጽሔት ፕሮግራማችን ጀምር አድርገን በቀጠሮ ወደ አሳደርነው ወግ ነው የምናመራው። ታዲያ ዝግጅቱን የተከታተሉ አንድ አድማጫችን በስልክ ባደረሱን መልእክት ነው የምንንደረደረው። ጌታሁን ታምራት ጠፍቶብኝ ነበር ይሉናል። ለውብዎች እንደምን አላችሁ? ሰላም ናችሁ ወይ? ሙሴ ይባላለሁ። ከዚህ ከዋሽንግተን ነው የምደውለው። ባለፈው ፕሮግራማችሁ አቶ ጌታውን ታምራትን አቅርባችሁ ድምጻቸውን ስለሰማው በጣም ደሱ ነው። በጣም ማደንቃቸውና ማከብራቸው ጋዜጠኛ ጠፍሰው በጣም ብዙ ጊዜ በተደጋጋሚ ለመደወል የት እንዳሉ ለማወቅ ስፈልግ አሁን ለነገሩ ያው በሁለተኛ ስማቸው ንጉሴ መንገሻት እንደሆኑ አውቄያለሁ። ኢንተርቪው በሚያደርጉበት ጊዜ በጣም ተከታታይ ስለነበሩ እንደዚህ ነው የሚያስፈልገው፣ ጋዜጠኛ ትክክለኛ እና ሙያውን አክባሪ። ሰፋ ያለ ፕሮግራም ይዛችሁ ያለፈውንም እያሰማችሁን ብታቀርቡልኝ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናልን፣ አድማጫችን አሉላ። እንግዲህ ወደ ንጉሴ የሚያንደረድር የአድማጭ መልእክት ነው። አቶ ንጉሴ ከዚህ ክፍል ከሄደ ከዚህ ጊዜ ሁሉም በኋላ ያቀራረቡ ሁኔታ በትኩስ ስሜት የሚገልጠው አድማጭ ናቸው። በድጋሚ እንኳ ንድና መጣ አቶ ንጉሴ። እኔም አመሰግናለሁ። ከዛም ደግሞ በእናንተ ፕሮግራም ያገኘኝ ሰው በጣም ሰላም ላለው ጋር እግዚአብሔር ስጥልኝ። እስካሁን ድረስ ጠብቀው ስላገኙ እኔም ደስ ብሎኛል። ይህም ፕሮግራም ደግሞ የምናቀርበው አሉላ፣ አድማጮችም እንደሚያውቁት ከዚህ ቀደም የአፍሪካ ዲቪዥን ኃላፊዎች ይቀያየራሉ። የንጉሴ የንግለገት የሚያደርገው አንድ የአማርኛውን ፕሮግራም ከስር ጀምሮ መስርቶ የመጣ በመሆኑ የመጀመሪያው አፍሪካዊ ለአፍሪካ ዲቪዥን ዲሬክተር መሆኑ፣ በዚህ ላይ ደግሞ እንግዲህ ትንሽ አድለዋል። በኢትዮጵያዊነቱ አንድ ኢትዮጵያዊ እዚህ ደረጃ መድረሱ ያኮራል። እና በስራቸው ስኬት ያገኙ ኢትዮጵያውያንን ሁሉ የምናቀርባለን። ምክንያታችንን አድማጮች ትኩስን ስሜት ባጋራንበት መልኩ እንደሚረዱ ተስፋ አድርጋለሁ። ባለፈውም አስታወቀናል። ካቆምንበት ነው የምንጀምረው። በንጥልጥል ያሳድርነው ጥያቄ አላት ንጉሴ ለጌታውን ታምራት ነው ይሄ ጥያቄ የቀረበ የሚመስለኝ። አድማጮች እንዳናደናግር ሁለቱን ስሞች እየለዋወጥን ስንጠቀም አስታውሰናል። ጌታውን ታምራትነትን አፈቀ ሆይ ጋዜጠኝነት በሬዲዮ ትሰራቸው የነበሩ ዛሬ ካለ ኃላፊነት ቁጥብነት አንጻር በጋዜጠኝነቱ አትሰራም ና አፍቶ ባህለይ ጋዜጠኝነት ናፍቀዋለ የሚል ጥያቄ አንስተንልህ ነው ያሳደር ነው። በእሱ እንነሳ። የጋዜጠነት የጋዜጠኛነት ሙያዬን ጭራሽ ብቶ ይህን ስራም አላገኘው ነበር። ምክንያቱም በዚህ ሙያ ባካበትኩት ትምህርት እና ተመክሮም ነው ይህን ስራን ያገኘት። ምክንያቱም ፕሮግራሞች ሲጀመሩ፣ አዲስ ሲፈጠሩ አለሁበት መሞክር አለሁኝ። የእነዚህ ጥሩ ፕሮግራሞች እንዲመሰረቱ ፕሮግራሙ ራሱ ሲቀየስ ዲዛይን ሲደረግ ምን ይዘት እንዳለው እዛ ውስጥ ድምፅ አለኝ። ሀሳቤን አቀርባለሁ፣ ሌሎችም ይሳተፋሉ። በቡድን ስራ በጣም ነው ማምነው። ሌሎችም ሀሳባቸውን ያቀርባሉ፣ እኔም ግን ሀሳብ ይኖረኛል ማለት ነው። ከዛ በተረፈ ደግሞ በየሄድኩበት በተለይም በአፍሪካ ሀገሮች ሪፖርተሮቻችን ባሉበት ቦታዎች በሙሉ እየዞርኩ አስተምራለሁ። ያ ሁሉ ከጋዜጠኞች አካባቢ ስለማያጠፋኝ ስለሚያቆየኝ ጥሩ ስሜትና የውስጣዊ እርካታ ይሰጠኛል። ግን በአንድ በኩል ትክክል ነ አሉላ በሬዲዮ ፕሮግራም እያዘጋጀው አለማቅረቤ ወይም በሌላ አሁን በተፈጠሩት በተለይም የዘመኑ ቴክኖሎጂ የፈጠራቸው የሚዲያ ፕላትፎርሞች አሉ፣ እነሱ ላይ ለማቅረብ አለመቻሌ ደግሞ በጣም ሪሊ ይጎዳኛል። በጣም እናፍቀዋለሁ። ምክንያቱም እንደምታውቁት ይሄ ስራ በጣም ህይወት ያለው ስራ ነው። ዳይናሚክ ነው ጆርናሊዝም ሚዲያ ላይ መስራት ስራ አትፈታም፣ በጭራሽ ሁልጊዜ ዜና አለ። ዜና የሌለበት ቀን የለም። አሁን ቦኮ ሀራምና የአልሻባብ ጥቃት በሶማሌና በናይጄሪያ ገታቢል እንኳን ያው ጥቃቱ መቆሙ ራሱ ወሬ ነው፣ መቅረብ አለበት። ከዛ ደግሞ የፖለቲካዊ እንቅስቃሴ አለ፣ ህብረተሰባዊ እንቅስቃሴ አለ፣ የኢኮኖሚ እንቅስቃሴ አለ፣ እድገት አለ። ስለዚህ ዜና ውስጥ የሚሰራ ሰው ምንም የወሬ ችግር አይኖረውም ማለት ነው። እኒያ የራሱ በጣም ደስ ይለኛል። ሁልጊዜ እንዲህ አይነት ህይወት ያለው ሰው ህይወት እስካለ እንቅስቃሴ እስካለ ድረስ እኛ ሁልጊዜ መትጋት እንችላለን። እሱ ነው። ከዛ በተረፈ ደግሞ እኔ በተለይ ሁልጊዜ የሚያደረገኝ ከአድማጭ ጋር ያገናኘኝ ቀደም ብዬ ጠቀሽ ያለሁ ከዚህ ባለፈው ጊዜ ምስል ነግዳቸዋለሁ። ጋዜጠኛ መሆን ተማሪም አስተማሪም መሆን ነው። ተማሪ የምትሆነው ሪሰርች ስታደርግ ነው። ፕሮግራምን ለማዘጋጀት መማር አለብን። ማንበብ አለብህ። ጥናት ማካሄድ አለብህ። ሰውም ኢንተርቪው ኤክስፐርት የሳይንስ ግኝት ያገኘ ሊሆን ይችላል። የታሪክ ስለ ሊሆን ይችላል። የፖለቲካ ሲሆን ይችላል። እነሱን ኢንተርቪው አድርገህ ነው የምታቀርበው። እነሱን ኢንተርቪው ለማድረግ በምታደርግበት ትዘጋጃለህ። ራስን ታዘጋጃለን ከዛ አስተማሪ የምትሆነው ደግሞ ያዘጋጀውን ፕሮግራም የምታቀርቡበት ጊዜ አድማጭን በእውቀትም ደረጃ ቢሆን በኢንፎርሜሽን ደረጃ እንዲያገኝ ታደርጋለን። በዛ ረገድ ብዙ እርካታ የሚሰጠኝ ሙያ ስለነበረ መለየት እርግጥ ያሳዝነኛል። የለት ተለት ስራ ለ ግን አልፎ አልፎ እንዲህ አንዳንድ ቀን ካስገባችሁኝ ጉጉቴ ትንሽ ናፍቆቴ ትንሽ እርካታ ያ በራዲዮ መጽሔት መላልሰ እናመጠዋለን። በጠረጴዛ ዙሪያ ውይይታችን ቃል ስትገባ ግን አሁን የመለስከው ጥያቄ ለግል ብቻ ሳይሆን ቅድም አስተያየታቸውን እንዳደረሱ ጌታውን ታምራት እንዳሉት አለ የቀደሙ አድማጮችም ጭምር ቃል እየገባህ መሆኑን ማስምር እንፈልጋለን። አድማጭ ደግሞ ፍቅሩን ሲሰጥህ ምንም ገደብ የሌለው ፍቅር ነው የሚሰጥህ። እኔ ከዚህ በፊትም ጠቀስ አርግ ያለ ለምሳሌ በጭራሽ በሕይወት የማረሳው አንድ በደርግ እስር ቤት ውስጥ የነበረ ሰው ነው ጌታሁን ታምራት የምትል ብር ላይ ጠልፎ ነው በእጁ ሰርቶ ነው ይላከልኝ የላከልኝ አለችን ስጦታ፣ ብሞትም ለልጆች የማወርስ ይመስለኛል። ስለዚህ ቃሌን እንጠብቃለሁ ነው ቃሌን እንጠብቃለሁ። ሌላ ደግሞ ለምሳሌ ሲኒክ ከደብረዘይት አካባቢ ስድስት ስኒና ከነ ጀበናዋ የሀገር ቡና እንጠጣበት። እሱም አለ አለ ስሙ የዞሮ ፍቅርትን ጠይቀን ነው ምን እንጂ አንተ አረ ዲቪዥኑ በሌበር ላይ ነበር ተቀምጦ ነበር ይታይ ነበር ማጣራት ኦዲቲንግ ከመጣ ኢንቬንተሪ በሚደረግበት ጊዜ ማቅ ማቅረብ የሚቻል ይመስለኛል። ከዛ ሌላን በጣም ስለ ጎበዙ ጀግና አሉላ አባ ነጋ መቶ ዓመታቸው ሲከበር ፕሮግራም ሰርቼ ነበር ልዩ ፕሮግራም እና አንድ ስለሳቸው የተጻፈ ጽሐፍ አለ አለኝ። እሱ መጽሐፍት ቤት ውስጥ አስቀምጨዋል። ከሀረር ነው የላከልኝ። እነዚህ እነዚህ ስጦታዎች ሁልጊዜ ከአድማጭ ጋር አንደኛ ነገር ይህን አድማጭ ምንወስ ከእለተ ረፍቴ እስከምችልበት ድረስ ባገለገልኩ ምትል ምኞወስ ውስጥ ነው የሚቀት። አቶ ንጉሴ እንግዲህ የራዲዮ ፕሮግራሞችን እናውራ እንጂ፣ በተለይ የብሮድካስቱ መገናኛ ብዙሀን በብዙ መልኩ እየተቀየረ ነው በማደግ ላይ ባሉ አገሮች ኢትዮጵያን ጨምሮ ገና አቅማቸው ያልጎለበቱ አካባቢዎች ሳይቀር ቴክኖሎጂው ብዙ ገጽታዎችን እየቀየረ ነው ያለው። በአንድ ያለመወሰን አዝማሚያም አለ። አሁን እንግዲህ ወደ ዋና ስራህ እየመጣን ነው። በምትመራው ክፍል፣ በአፍሪካ ዲቪዥን እነኚህ አቅጣጫዎች የመጪው የመገናኛ ብዙሀን አቅጣጫዎችን የመከተልም አንድ መልክ ናቸውና የአሜሪካ ድምጽ ራሱ በብዙ መልኩ ነው የሚያሰራጨው ና በኢንተርኔት አለ፣ በስልክ አለ፣ የተለያዩ ፕላትፎርሞችን የመከተል አቅጣጫ አለ፣ ፌስቡክ አለ። የሶሻል ሚዲያ ከፍተኛ ሚና የሚጫወትበት ደረጃና ጊዜ ውስጥ ነው ያለ። ነው ምንድን ነው እንደ አቅጣጫ የምትጠቁመው ነገር? ጥሩ ጥያቄ ነው። ደግሞ ጊዜያዊ ነው በነገራችን ላይ በሚቀጥሉት አምስት አስር ዓመት ፕሮግራም ዝግጅታችን በሬዲዮ ብቻ እያቀረብን እያዘጋጀን ብለን ወደፊት ምናስብ ከሆነ አድማጭ አይኖረን ብዬ ነው የማስበው። በነገራችሁ ላይ አሁን አጭር ሞገድ አድማጭ ሁሉ ሾርት ዌቭ አድማጭ ሁሉ፣ እርግጥ በገጠሩ ብዙ አድማጭ አለ። ቤትም ብትሄድ የትኛውም አፍሪካ ሀገር፣ ኢትዮጵያም ብትሄድ፣ ናይጄሪያም ብትሄድ፣ ኬንያ ሄድ፣ ታንዛኒያ ምስራቅም፣ ምዕራብ ሄድ፣ ገጠር ውስጥ ያለው ሕዝብ አሁንም ሬዲዮ ላይ ይመካል። በአፍሪካ አህጉር ሬዲዮ አሁንም ቢሆን ንጉስ ነው ነው የሚባለው። በጣም የሚደመጥ እንትን ሚዲያ ካላ ሬዲዮ ነው። እሱን እንትን አለም ግን ደግሞ እየቀነሰ ነው። ከተሞች ውስጥ በጣም እየቀነሰ ነው። ብዙ ጊዜ ሰው ወደ ኤፍኤም እየሄደ ነው። ሬዲዮ ጣቢያ እየሄደ ነው። ዛሬ ኢንተርኔት የገባባቸው አፍሪካ ሀገሮች የተወሰኑ ናቸው። ብዙዎቹ በጣም ጥቂት ፐርሰንት ነው በኢንተርኔት አክሰስ ያላቸው ወይም ለኢንተርኔት ተጠቃሚነት ያላቸው። ያም ሆኖ ግን ሞብል በተለይ የእጃችን ስልክ ሞብል ፕላትፎርም ስልኩ በእጃችን ስልክ በተለይ ለምሳሌ አንድ ትልቅ ሀገር በነገራቸው ጠቅላ አህጉርን ከወሰዳቸው ላቲን አሜሪካንም፣ ኤዥያንም ዩሮፕንም ብትወስድ የሴልፎን ብዛት እና ደግሞ እድገቱም እንደ አፍሪካ ማን የሚወዳደረው የለም አፍሪካ ነው። አሁን ናይጄሪያን ልውሰድ ለምሳሌ ብዙ ስለምሰራበት እዛ ላይ ወደ አንድ መቶ ሰባ ሚሊዮን ህዝብ ነው ያላት ናይጄሪያ፣ ትልቅ አገር እኮ ነች። በጣም በጣም ችግሯም ደግሞ የዛ ያህል ትልቅ ነው። ግን ደግሞ ከዛ ውስጥ ስታቲስቲክ ነው፣ በሰርቬይ ነው ያገኘ ነው። ወደ አንድ መቶ ሀያ አምስት ሚሊዮን የሚሆን ስልክ አለ፣ ስልክ ተጠቃሚ ስልክ አለ። ወደ ሁለት ሶስተኛው ህዝብ ማለት ነው። በነገራችሁ ላይ አሁን ሬዲዮ ሁሉ በስልካቸው ነው የሚሰሙት። ድሮ ስልክ ስትፈጠር እኮ ለመለዋወጥ ለስልክ ነው እንደት ነህ እንደት ነህ ተሻለ አልተሻለ ወይ የላኮ ገንዘብ ደረሰ ወይ መልክ መለዋወጫ ነበራል። ዛሬ ስልክ ራሱ ኢንፎርሜሽን መገበያ ኢንፎርሜሽን ማግኛ ሆኗል። ኤፍ ኤም ሬዲዮ ጥያ ያድርግህ አንድ ሀገር ውስጥ ወሬ ታገኛለህ። ስለዚህ ይህን በማመዛዝና በመጠቀም በመላ ቋንቋዎች እናንተ ጋርም ነው እናንተ ጋርም፣ አሁን ለምሳሌ በምሽቱ ሶስት ሰዓት የሚወጣውን ሬዲዮ ፕሮግራም ብቻ አለ። ኢንተርኔት ላይም ደግሞ ወሬያችሁን አስቀድማ ሬዲዮ ሰዓቱን መጠበቅ የለባችሁም እኮ። አሁን ቶሎ የደረሰ ትኩስ ዜናን በደረሰ ቁጥር ሬዲዮ ሰዓታችሁ ድረስ አጠብቁም፣ ኢንተርኔት ላይ ታቀርቡታላችሁ። አሁን ሀውሳ ዳንደሊን የሚል የቱዌንቲ ፎር ሰቨን ሃያ አራት ሰዓት በቀን ሰባት ቀን ከሰኞ እስከ እሑድ ፕሮግራም ከፍተናል። በሐዋሳ ቋንቋ ነው ዳንደሊን አይቆም። በሐዋሳ ቋንቋ ጠዋት ሁለት ጊዜ ይመጣሉ ግማሽ ግማሽ ሰዓት፣ ማታ ሁለት ጊዜ ይመጣሉ ግማሽ ግማሽ ሰዓት። ያ ፕሮግራም በሌለበት ጊዜ ዳንደሊን ዳንደሊን ማለት በሐዋሳ ቋንቋ መድረክ ማለት ነው። ፎርም ዳንደሊን 24 ሰቨን ዳንደሊን 24 ሰባት ሰባት ቀን ሰኞ እስከ እሑድ 24 ሰዓት ሬዲዮ አለ ማለት ነው። ያገኛሉ ፕሮግራም ማለት ነው። የፈለገው ወር አሁን ባለፈው ሳምንት ነው ከሁለት ሳምንት በፊት ነው። ሶስት ወሬዎች ይመጣሉ ተከታትለው ሲመጡ ምንድን ነው? አንደኛ መጀመሪያ ካኖ በጣም ትልቅ ከተማቸው ነው። ካኖ ደግሞ ትልቁ ኤሚር የሚባለው የሀገሪቱ ኤሚር የሚኖሩበት ነው። በቦኮ ሀራም ይጠቃል እና ብዙ ሰው ከመቶ ሰው በላይ ያልቃል። ከዛ ይቀጥልና ደግሞ ተቃዋሚ ፓርቲ ፒኤስ የሚባለው ተቃዋሚ ፓርቲ ናይጄሪያ ቡሃሪን እንደ ተወዳዳሪ አድርጎ ከጉላ ጀናታን ጋር እንዲወዳደር ይመርጠዋል። ያም ሌላው ትልቅ በትልቅ ፉክክር ነው የተመረጠው። ሶስተኛ በሀገር ውስጥ በዛ በናይጄሪያ ውስጥ በጣም የታወቀ ኮሜዲያን ይሄ የመድረክ መቧልተኛ ይሞታል። እኔ ሶስት ናቸው። ያለፉት ሁለቱም በጣም ትኩስና ጥሩ ወሬዎች ናቸው፣ ላዳማጭ መስማት ያለባቸው ሶስቱም፣ ሶስቱ ማለት ነው። በማግስቱ ስናይ ዳንደሪን ሀያ አራት ሰበን ከአንድ ሚሊዮን በላይ ጎብኝ ነበረው፣ ከአንድ ሚሊዮን በላይ ጎብኝ ነበረው። እና ወዲም ብቻ ማቅረብ የለብህም። አንዳንድ ጊዜ ላይፍ ስታይል ህይወት ታሪክ ሊሆን ይችላል። ቢያን ጊዜ በኢንተርኔት ላይ የሚሸራሸሩት ነገሮች ሊሆኑ ይችላሉ። የጤና ጉዳይ ሊሆን ይችላል። አሁን ኢቦላ መጥቷል ሲለው ኢቦላ ምክር ሊሆን ይችላል። ስለዚህ እጅ ላይ ሀያ አራት ሰዓት ከመኝታም ስተኛም ስትነቃም እጅ ላይ የሚሆኑ ኢንፎርሜሽን ትሰጣለህ ማለት ነው። ቀኑን የሚበዛውን ሙዚቃ እያጫወቱ ወጣቶችን እንዲከታተሉ እያደረጉ፣ የሐውሳ ሙዚቃ አለ፣ የሐውሳ ራፕ አለ፣ የአሜሪካን ሶል ሙዚቃ አለ፣ አሜሪካ ትኩስ ሙዚቃ አለ። በሳምንቱ ያሉት ተመራጭ አስር ሙዚቃዎች ሊሆኑ ይችላሉ። እነዚህ ሁሉ ይቀርባሉ። ስለዚህ ሙዚቃ ነው ብዙ ጊዜ የምታሳልፈው። የተወሰነ ጊዜ ግን የመረጥ ግን አጫጭር ፊቸሮች እና ዜና ታቀርባለህ ማለት ነው። ሌላ በኩል ደግሞ ዛሬ ዓለም አንድ ትልቅ መንደር እየሆነች የተቀራረበ ነው። ድሮ ወሬው እስኪቀርበ ድረስ ጊዜ መፈጅ ነበር። አሁን እየተካሄዱ ሁኔታው እየተካሄደ ቀጥታው ፎቶግራፍ በአይፎን አንስተ ታሳልፈዋል። ቦኮሃራም አንድ ቦታ ሂዶ ሲያቃጥል ያ ቦታ ገና አምቡላንስ ደርሶ ሰው የተጎዳውን ሳያነሳ ቪዲዮውን ታገኛለህ። ሰልፍ ተካሄደ ሰልፉን ታገኛለህ እኮ ከአዲስ አበባ በዚ አይነት ፍጥነት ነው። እኔ አንድ ጊዜ ካዱና ውስጥ ቁጭ ብዬ ነበር፣ ስብሰባ ነበር። የሱ ስብሰባ ስለ ጤና ነበር ውይይቱ። የዛሬ ሁለት ዓመት ነው። ወደ አራት ሺህ ሰው መጥቷል። የጤና ኤክስፐርቶች አሉ። የናይጄሪያ የጤና ጥበቃ ሚኒስትሩ ነበረ፣ የሀገሪቱ መጀመሪያ እመቤት ነበሩ፣ ዋና ዋና ተናጋሪዎቹ። ስናገር ፎቶ አድርጌ የላኩት ቢሮ አለቃዬ ምን ትለኛለች? ቪዲዮ መላክ ትችላለሁ አለች። ትንሽ ቪዲዮ ቀርስ በአይፎን ቪዲዮ ላኩላት። ያን ነው ዘቆጭ ዬ ነው ሁለት ሰዓት ገደማ የሚፈጅ ነው። ልክ ስብሰባ ሲያልቅ ዌብሳይት አይን ስከፍል ያን ቪዲዮ አገኘ። በዚህ አይነት ቅጽበት ነው ዛሬ ወይ የሚተላለፈው ዜና የሚተላለፈው ከዚህ ጋር መወዳደር መቻል አለበን። እና አሁን በየሰርቪሶቹ በሬዲዮም ቴሌቪዥንም ይኖራል። ለምሳሌ ፈረንሳይ ድሮ በሳምንት አልነበርም ና አሁን በየቀኑ ከሰኞስ ጋር ፈረንሳይኛ ቴሌቪዥን ማጋዚን ይኖራል። ሐውሳ አዲስ ፕሮግራም እንከፍታለን። ስዋህሊ እንዲሁ አዲስ የቴሌቪዥን ፕሮግራም እንከፍታለን። ስለዚህ በሬዲዮ በቴሌቪዥን በሞብል ፕላትፎርም በሞብል መድረክ ሁሉ ፕሮግራም ይቀርባል ማለት ነው። ይሄን ማሳካት አለብን። ከሚጠበቅብኝ አንዱ ትልቁ ግዳጅ ይሄ ነው፣ ይህን ኃላፊነት ስረከብኩ። ሌላው ትልቁ ነገር ምንድን ነው? በጠቅላላው አፍሪካ ከኢትዮጵያ ጀምሮ ናይጀሪያ፣ ህዝቡ ወጣት ነው። ዛሬ ከወሰርክ ከመቶ ሰባ አምስት ፐርሰንት የሚሆነው ሁለት ሶስተኛ የሚሆነው ወጣት ነው። እድሜ ክልል ውስጥ ምነው ከአስራ አምስት እስከ ሰላሳ አምስት ወይም ሰላሳ ስምንት ዓመት ቢሆን ነው። ለነዚህ ወጣቶች የሚስማሙ ፕሮግራሞችን እየቀረጽን ማቅረብ ይኖርብናል። እኔ በዛው ልቀጥል እስቲ በአፍሪካ ዲቪዥን ሀላፊነቱ የአፍሪካ ዲቪዥን የወደፊት ዕጣ ፈንታን በተመለከተ ያን በተመለከተ አፍሪካ ዲቪዥን ውስጥ የሚስፋፉ ሰዓት የሚጨምርላቸው ዘጋቢዎች ሁሉ ተቀጥረውላቸው የሚስፋፉ ክፍሎች አሉ። የሚታጠፉም ካሉ እሱን እንኳን አሁን አትነግረንም ግን ምንድነው የወደፊት አንተም መቼም እቅድ ይኖረሃል፣ እንዴት እንደምታሰፋው እና የሚሰፉ ክፍሎች ተስፋ ያላቸው ክፍሎች አሉ የወደፊት በቀደመው ፕሮግራማችን እንዳስተዋውቅ ነው ከንጉሴ ጋራ የማናነሳቸው ርዕሶች እንደሌሉ፣ በግሉም ልምድ ሆነ በጋዜጠኝነት ሙያው እንዲሁም ደግሞ አሁን ባለው ኃላፊነት የወደፊቱንም የጋዜጠኝነት አቅጣጫ ጭምር በርካታ ጉዳዮች ዳሰናል። ለዛሬ በምጥኑ ሰዓቱ የፈቀደልን ያቀረብ ነው። እንግዲህ ወደፊት በፕሮግራማችን ከእሱ ጋር ያደረግነውም ቃለ ምልልስ እናመጣለን። እሱም ቃል ገብቶልናል በተለያዩ ለዛሬ እንግዲህ እናመሰግናለን። Quawn of Hulu and Daya and Daya and Daya and Daya and Daya. We fed on Bittam Gide or Sen bitamam gider ametamam aç. Rele mohonu ya çislam dille. Ay tak kokasa? ወደ አድማጮች አስተያየት እየሄድን ነው። ሙዚቃውም ራሱ ይጠቁማል። ውድ አዘጋጆች እንደምን ከረማችሁ ሲሉ ጀምረው በቅርቡ ከዚህ በቅርቡ ከዚህ ዓለም በሞት ስለተለየው እውቁ ገጣሚና ደራሲ ኃይሉ ገብረ ዮሐንስ ገሞራው መታሰቢያ የቋጥሯትን ስንኝ በኢሜይል አደረሱን። አድማጫችን ማቲያስ ከተማ በብዕር ስያሜ ወለላዬ ናቸው ከሱ ከስዌድን ባለፈው ሰፊ ሰዓት ሰጠን። ስለ ኃይሉ ገሞራው ፕሮግራሞችን በተከታታይ ያቅርበናል። የአድማጫችን ተሳትፎ ለማመስገን ደርሶናልም ለማለት ከስንኞቻቸው ረጅም ግጥም ነው። ወለ ላይ ከስማቸው ጋር ሄዷል። ዘመን ሞቷል ኃይሉ አትበሉ ነው ርዕሱ። ማስታወሻው ጠፍቶ፣ ምስሉ ተገርስሶ ወድቆ፣ አካሉ ተሰርዞ፣ ቃለ ውሉ ዘመን ሞቷል ኃይሉ አትበሉ ታሪክ የለማመልጥ ሆናል። ዘመን ቆመን ሞቶብናል፣ ሁሉም አልቆ ተጠቃሏል፣ ጋሼ ኃይሉ ይዞት ሄዷል። ድንቅ ናቸው። ጥሩ ግጥም፣ በጣም ግሩም፣ ረዥም ነው። ከዚህ ቀደም ደግሞ በገሞራው የተነሳ የራሱን ግጥም አሰምተናል እና። ለአድማጫችን ጥያቄ ያህል በቂ ይመስለኛል። ማቲያስ ከተማ ወለ ላይን ታዲያ እናመሰግናለን። መሰንበቻውን ከእናንተ ከአድማጮቻችን የደረሱን መልእክቶችና አስተያየቶች በርካቶች ናቸው። ሁላችሁንም እናመሰግናለን። የፍቅርሽ ቀለበት አሎለቀ ዛሬ

jaki jaki godse wadda ta ta mashinu na አዲሱ ለማቅረብ ሰዓቱ ይመስለኛል። አሁን ጥሩ ስራዎች ሰርተዋል። ጥሩ ተወዳጅነት አለው። ያቆየኑም ሆን ብሎ መሆኑ ቦታ እስኪደርስ የሚል እብነት ይዘን ነው። አሁን ግን ተገቢው ይመስለኛል። በነገር ላይ ጆሲ በተለያየ ጊዜ ሙዚቃዎችን እያዘጋጀ እያቀረበ ነው። ለመሆኑ አይታ ያለህ ዝግጅቶቹን እየገባ ተከታትልሃል? አዲሱ በቅርቡ እዚህ ዋሽንግተን ዲሲ ከመሐሙድ አህመድ ከእውቁ ተወዳጅ ድምፃዊ ጋር አቅርቦ ነበረ። በጣም ጥሩ ዝግጅት ነው ያቀረበው። በመድረክ ሳይሆን የመጀመሪያው ጊዜ ነው። ከዚህ በፊት ከጥሾ ማሰገድ ጋር ሲያቀርቡ እድል አልነበረኝም፣ ጊዜ አልነበረኝም እና አልቻልኩም። የሙዚቃ ጨዋወት ብቻ ሳይሆን ከተመልካቹ ጋር የሚግባባበት መድረክ ላይ ያለው የመድረክ አለባበሱ ወጣት ነው። በጣም ሩቅ መንገድ መሄድ የሚችል ተስፋ ያለው መሆኑን ያሳያል። አንዳንድ ጊዜ በቅንብር የሚሰራው በቪዲዮ የምታየው በሲዲ የምታየውና መድረክ ላይ ይለያያሉ አድማጮቻችን እንደምናውቀው ጃኪ ጋር ግን ጥሩ ነገር አይችል። እውነት ነው ተስፋ የሚሰጥ በክሊፕ የምታየውን ነገር መድረክ ላይ ታይለታለ። እኔም እሱን እድል አገኘው። ብዙ ጊዜ ግርግር ቦታ በተለይ በፌዴሬሽኑ ጊዜ ብዙ ግርግር ያዝ ያዝን ጊዜ ግን እሱን ለማየትም ስለፈለው ቴዲ ታደሰም ነበረ ጥሩ ነበረ እንዳልከው ግን በተደጋጋሚ ያየሁት በዚህም ታዳጊ ወጣት እንደዛ ባደነኩት ጥሩ ስራ ሲሰራ በመድረክ ላይ ውብ የሆነ ዝግጅት ሲያቀርበ የተመለከትኩት ወጣትም፣ ገና ከጅምሩ ችግር ያለበት የሚመስል አቅጣጫ ታዘብ ያለው ተከታትዬ ነበር። አብረውት የሚሰሩት ሰዎችም ለማናገር ሞክር ያለው አዲሱ፣ ይሄ ትልቅ ችግር ነው። ገና ገና ብቅ ሳይሉ የትም ሳይደርሱ ሳሳተ መንገድ ውስጥ የመግባት አዝማሚያ ይመስለኛል። ብዙ ነገር ነው አብሮ ያለው አሎላ። ዝናን ራሱ በወጉ መሸከምም ትልቅ ነገር ጣጣ አለባቸው። ሌላው ደግሞ አሁን ጆሲ ለምሳሌ የሚሸሻቸው ጥያቄዎች እንዳሉ ይገባኛል። አን ቀርቦ ግን አድማጭ ቢሰማው ነገሩን ይቀልለታል። በፍቅርሽ ቀለበት አሎለቀ ልቤ ኖራን እንጂ እንደተገባ ፈጽሞን ያልቆርጥም ባንቺ ተስፋ እጠብቅሻለሁ። አንቺ ደህና ዛሬ ምንትግን ልቤ ኖራን እንጂ እንደተገባ ፈጽሞን ያልቆርጥም ባንቺ ተስፋ እናይ ዘላ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ ማለት ነው፣ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው። ከጀመርነው የጃኪ ጎሲ ዜማ ጋር እስከ ማጠቃለያ ዜናው ቆዩን። ለስንብቱ እንመለሳለን። አይንሽን እንዳለ ጋርዶኛ تاتشینو ران سارے کی کرے سال مش فنا کو تو نہیں چھو پتہ بے مل سلام سلام ልቤ ኖራን እንጂ እንደተከፋ ፍጹምን ያልቆርጥም ባንቺ ተስፋ እጠብቀሻለው አንቺ ደና ዛሬ እንደገና ልቤ ኖራን እንጂ እንደተከፋ ፍጹምን ያልቆርጥም ባንቺ ተስፋ ናይ ዘላለምዩ ፍቅሪና ሎሚው ከም ቀደምና አንቺ የዋ ባይኔ ዝገማይሽ ሰላሙ ይስብሽ Eski eskhat ganane salam yaqoyene sabe چندو بار شکر ی شکرین که سبز درخت سلام خورد بدی بیا متا بلای نمیخین سلام خورد Nasa, but this is a, I do not say, can't you let it አሁን የዜና ማጠቃለያ ይነበባል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በጓንታናሞ ኪባ ያለውን የዩናይትድ ስቴትስ ወታደራዊ እስር ቤትን ለመዝጋት የሚቻላቸውን ሁሉ እንደሚያደርጉ ገልጸዋል። ፕሬዚዳንቱ ይህን ያሉት ዛሬ በሲኤንኤን የቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ነው። እስር ቤቱ በዓለም ዙሪያ ያሉትን ጅሃዳውያንንና ጽንፈኞችን ማነሳሳቱን ቀጥሏል። ዩናይትድ ስቴትስ እዛ ላሉት እያንዳንዳቸው እስረኞች በሚሊዮኖች የሚቆጠር ዶላር እያወጣች ነው። የዩናይትድ ስቴትስ ሴትንም ይጻረራል ሲሉ ምክንያታቸውን ገልጸዋል። የሀገሪቱ የመከላከያ ሚኒስቴር ትላንት በጓንታናሞ በይ ተይዘው የነበሩ አራት አፍጋናውያን እስረኞችን ወደ ሀገራቸው ልኳል። በኮንጎ ዲሞክራሲያዊት ሪፑብሊክ ደቡብ ምስራቅ በሚገኝ ባህር ላይ አንድ ጀልባ ተገልብጦ በትንሹ 129 ሰዎች እንዳለቁ የሀገሪቱ ባለስልጣኖች ተናግረዋል። ከሞቱት መካከል ብዙ ሴቶችና ልጆች እንደሚገኙ የካታንጋ ክፍለ ሀገር የመጓጓዣ ሚኒስትር ሎረንጋውዞ ሱምባ ገልጸዋል። 232 ሰዎች ከአደጋው መትረፋቸው፣ እንደታወቀ አብዛኞቹም ወንዶች እንደሆኑ ባለሥልጣኑ ጠቁመዋል። አደጋው በሰሜን ካታንጋ ክፍለ ሀገር የደረሰው ባለፈው ሐሙስ ሲሆን ዛሬ የሞቱት ሰዎች ቁጥር እንደጨመረ ታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሰሜን ኮሪያን መልሶ አሸባሪዎችን በሚደግፉ ሀገሮች ስም ዝርዝር ውስጥ ማስገባት ያስፈልግ እንደሆነ አሜሪካ እያጠናች ናት ብለዋል። በሶኒ ተንቀሳቃሽ ስዕሎች ላይ የተከፈተውን የሳይበር ጥቃት የፈጸመችው ሰሜን ኮሪያ ናት በሚል እምነት ነው ፕሬዚዳንቱ ይህን የተናገሩት። ፕሬዚደንት ኦባማ ሲኤንኤን በተባለው የቴሌቪዥን ጣቢያ ሲናገሩ የሳይበሩ ጥቃት የጦርነት ተግባር አድርግ ያላየው ይሁንና ብዙ ውድመት ያደረሰ ተግባር ነው ብለዋል። ሰሜን ኮሪያ በበኩሏ በሶኒ የሲኔማ ኩባንያ የኮምፒውተር መረብ ውስጥ ሰርጎ በመግባት ለተፈጸመው ውድመት ተጠያቂ አይደለሁም ብላለች። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት ሲል ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀመረው ልዩ ፕሮግራም እና እንዲሁም ከምሽቱ ሰዓት ላይ በሚጀመረው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናበራችን ቴሌ ላይን ቤቅ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበ እና አልብላ ከበደ በቀጣይ ፕሮግራማችን እንመለሳለን። የአሁኑን ግን በዚህ ተሰናበትን። ሰላም ተናደሩ።